የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። በአሜሪካ የውጭ ፖሊሲ ውስጥ ሃይማኖት ሁል ጊዜም ቁልፍ ቦታ እንደነበረው የውጭ ጉዳይ ሚኒስትር ጆን ኬሪ አስታወቁ። ይሁን እንጂ ሁል ጊዜ ተገቢው ግንዛቤ እንደማይሰጠውም አስከትለው ተናግረዋል። ሪቻርድ ግሪን ያጠናቀረው ዘገባ አለ፣ ሰሎሞን አባተ ያቀርባል። ሃይማኖትና ዲፕሎማሲ፣ ዲፕሎማሲና ሃይማኖት አንዱ አንዱን ሲያቋርጥ ወይም መስቀለኛ ሲሆኑ ወይም መስቀለኛ መንገድ ላይ ሲገናኙ፣ በቴክሳስ ጠቅላይ ግዛቱ ራይስ ዩኒቨርሲቲ ተዘጋጅቶ ትናንት ንግግሮች የተደረጉበት ጉዳይ ነው። በውይይቱ ላይ ሐሳባቸውን ያሰሙት የውጭ ጉዳይ ሚኒስትር ጃን ኬሪ የዓለም የፖለቲካ እና የምጣኔ ሀብት ካርታ ሲሰመርና ድንበሮች ሲደነገጉ ሃይማኖት ዋና የሚባል ድርሻ ነበረው በመላ የታሪክ ዑደት ውስጥ ብለዋል። ሃይማኖት ዛሬም ብዙ ተቀጣጣይ መዘዞች ያሉት ጉዳይ ነው፣ በሁሉም አህጉሮች፣ እዚህም አሜሪካ ውስጥ ሰዎች በሕይወታቸው ውስጥ ባላቸው በእያንዳንዱ የሕይወታቸው አንጓ፣ በእሴቶቻቸው፣ በተግባሮቻቸው፣ በምርጫዎቻቸው ሁሉ በሬወተ ዓለማቸው ላይ ጫና ያሳድራል አንዳንዶች ጦርነት እንዲያጭሩ አንዳንዶች ደግሞ ለሰላም እንዲሟገቱ ሌሎች ለለውጥ እንዲደራጁ በሚያደርጓቸው ጉዳዮች ውስጥ ሁሉ ሃይማኖት አስተዋጽኦ አለው አንዳንዶች ወትሮ የለመዱትን መንገድ የሙጥኝ እንዲይዙና እንዳይለቁ የሚያደርጋቸው መዘመንን እንዲጠሉ የሚገፋፋቸው አንዳንዶች ደግሞ የሀገሮችን ድንበሮችና የእምነቶቻቸውን ወሰኖች እየሰበሩ ወደ ስልጣኔ እንዲዘልቁ የሚገፋቸው ሌሎች ደግሞ አንዱን ቡድን ከሌላው ለመለየት ግዙፍ አጥሮችና ግድግዳዎችን እንዲገነቡና እንዲያቆሙ የሚያደርጋቸው ሁሉ ከየሃይማኖቶቻቸው የተወሰነ አስተዋጽኦ አለው። ጃን ኬሪ የዛሬ ሦስት ዓመት በ2005 ዓመተ ምህረት የውጭ ጉዳይ ሚኒስትርነቱን ሥልጣን እንደ ተረከቡ በመስሪያ ቤታቸው ውስጥ የሃይማኖትና የዓለም አቀፍ ጉዳዮች ቢሮ ፈጠሩ። ቢሮ የተከፈተው የፕሬዝደንት ኦባማ አስተዳደር በበርካታ ጠቃሚ ጉዳዮች ላይ በሃይማኖቶች መካከል የሚደረጉ ትብብሮችን ለማጠናከር የወሰደውን ተነሳሽነት ተግባራዊ ለማድረግ ነበር። ለምሳሌ ባለፈው ዓመት ናይጄሪያ ውስጥ የሃይማኖት መሪዎችን አውደ ጥናት በጋራ አዘጋጅተናል፣ አካሂደናል። ርዕሰ ጉዳዩ የሞራልም የተግባርም ነበር ሙስና የሃይማኖት መሪዎቹ ሙስና በሀገራቸውና በማህበረሰቦቻቸው ላይ ያለው ጫና በጥልቅ አሳስቧቸዋል። ይሁን እንጂ እንዲህ አብስቶ የተንሰራፋን ችግር መጋፈጥ እንዲህ ቀላል አለመሆኑን እንደሚገነዘቡም ገልጠዋል። ሚስተር ኬሪ ከተሳታፊዎቹ መካከል የአንዱን የሃይማኖት መሪ አስተሳሰብ አንጥረው ሲያስታውሱ ሙስናን ስንዋጋው እኮ ሙስና መልሶ ይዋጋናል ማለታቸውን ጠቅሰዋል። በመሆኑም የናይጄሪያ የሃይማኖት መሪዎች በየደረጃው የለውጥ እርምጃዎችን ለመውሰድ የሚያግዝ የተግባር መርሃ ግብር ማውጣታቸውን ኬሪ ጠቁመዋል። እነዚያ የተግባር መመሪያዎች ዜጎች እንደዚህ አይነት ችግሮችን ሲያዩ እንዴት ሹክ ማለት፣ መጠቆምና ማጋለጥ እንደሚችሉ ማስተማር፣ በየስብከቶቻቸው ላይም ሙስና የሰው ልጅ ተፈጥሮ አካል አለመሆኑን እንዲያውም የሰው ልጅ ህልውና ጸር መሆኑን እና መወገድ እንዳለበት ማስተማር እንደነበር ኬሪ አስታውሰዋል። የኦባማ አስተዳደር የስልጣኔ የራሱ መሰረታዊ ፈተና ብሎ የሚጠራውን በዓለም ዙሪያ የሚስተዋለውን የጎሳና የሃይማኖት ህዳጣን ቡድኖችን ማሳደድና ጥቃት ማድረስን ለመቆጣጠር መድረስ የሚቻልባቸውን አካባቢዎች ሁሉ መድረስ አንዱ መሆኑንም ኬሪ በዚሁ የቴክሳስ ራይስ ዩኒቨርሲቲ ንግግራቸው ላይ አንስተዋል። ሰዎች የመረጡትን እምነት የመያዝ የመለወጥ፣ በእምነታቸው የማምለክ ያለአንዳች ፍርሃትና መሸማቀቅ ስለ እምነታቸው የመናገርና የማስተማርም ነጻነት ሊኖራቸው እንደሚገባ እናስባለን። ይህ የእምነትና የጎሳ ማንነት ነጻነት ደግሞ በቁጥር ምክንያት የሚሰፋና የሚጠብ አይደለም። ህዳጣን ከብዙሃኑ ጋር እኩል የእምነት ነጻነት ነው ሊኖራቸው የሚገባው። እስላማዊ መንግስትን የመሳሰሉ ጽንፈኛ የሁከት ቡድኖች በእምነት ሸማ ስር እየተጠለሉ እጅግ የከፉ የጭካኔ አድራጎቶችን እንደሚፈጽሙ፣ ይህ ጭካኔያቸው ህዳጣን በሆኑ እምነቶች ላይም እንደሚፈጸም ኬሪ አክለው አስታውሰዋል።